the voice of america beo <laughs> re you ya america dims radio tabiano uh -huh. ከዋሽንግተን ዲሲ በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የዕለተ ሐሙስ ሐምሌ 23 2012 ዓመተ ምህረት ምሽት ፕሮግራማችን አሁን ጀመረ። ስርጭታችንን አህዱ ሬዲዮ 94.3 ላይም በቀጥታ ማድመጥ ይቻላል። ለምሽቱ ያሉንን ዝግጅቶች ለማስተዋወቅ ጠቅላይ ሚኒስትር አብይ አህመድ ከተፎካካሪ ፓርቲዎች አመራሮች ጋር ያደረጉት ውይይት የዛሬ አብይ ርዕሳችን ትኩረት ይሆናል። የጠቅላይ ሚኒስትሩ ማብራሪያ እኔ አሳማኝ ነው። ከዛ አልፎ መሄድ የፍትህ ስርዓቱ ነው የጀመርነውን የፊት የፍትህ ስርዓቱ የራሱን ሂደት እንዲከተል ያለውን ነገር አጥብቀን እንከተላለን የሚለው አቋማቸው አሳማኝ ነው። እስረኞች ተፈትተው ወደዚህ ብሔራዊ መግባባት ውስጥ እንዲሳተፉ እንኳን ተደረገ ብዙ ነገሮች ይበላሻሉ የሚል ግምት አለ። ማሰር መፍትሄ አይሆንም። የቀደሙት ፕሮፌሰር በየነ ጴጥሮስ፣ ቀጥለው የተሰሙት ደግሞ ፕሮፌሰር መረራ ጉዲና ናቸው። ከዜና በኋላ ዝርዝሩን የያዘ ዘገባ ይኖረናል። ከአሁን እስከ አራት ሰዓት በሚዘልቀው የምሽቱ ፕሮግራማችን ሌሎችም በርከት ያሉ ወቅታዊ ዘገባዎችና ውይይትም አካተናል። ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ቆንጂት ታዬ ነኝ። አብራችሁ እንድታመሹ ከአክብሮት ጋር እንጋብዛችኋለን። አሁን የዓለም ዜና ከአዳነች ፍስሐዬ እንደምናመሻቸው አድማጮቻችን ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። በአፍሪካ ሳሕል እና በቻድ ተፋሰስ ሀይቆች አካባቢ የሚገኙ ተፈናቃዮች በተቀበረ እና በሚፈነዱ መሳሪያዎች የሚደርስባቸውን ሞትና አካል ማጉደል በአስቸኳይ ለማስቆም የተባበሩት መንግስታት ድርጅት የስደተኞች ጉዳይ አገልግሎት ጥሪ አቀረበ። ሊሳ ሽላይን ከጀኔቫ ያጠናቀረችውን ጥሪ ያለ ዘገባ ጽዮን ግርማ ታቀርበዋለች። በተቀበሩ ፈንጂዎችና በሚፈነዱ መሳሪያዎች ሕይወታቸውን የሚያጡና የአካል መጉደል አደጋ የሚደርስባቸው ሰዎች ቁጥር እጅግ አስጊ በሆነ ሁኔታ እየጨመረ ነው። ግጭት በበረታባቸው የአፍሪካ ሳህልና የቻድ የተፋሰስ ሀይቆች አካባቢ የሚንቀሳቀሱ የታጠቁ የሽምቅ ተዋጊዎች እነዚህን አካባቢዎች ከጸጥታ ኃይሎች ቁጥጥር ውጭ በማድረግ ለመቆጣጠር በተቀበሩ ፈንጂዎችና የሚፈነዱ መሳሪያዎች ጥቃት እንደሚፈጽሙ ይጸ ጥታ ኃይሎች አስታውቀዋል። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን በበኩሉ በዚህ ጥቃት ከፍተኛውን ዋጋ እየከፈሉ የሚገኙት ግን ሲቪሎች ናቸው ይላል። የኮሚሽኑ ቃል አቀባይ ባርባር ባሎች የተቀበሩት ፈንጂዎችና በሰው ላይ ከፍተኛ አደጋ የሚያደርሱት የሚፈነዱ መሳሪያዎች በአገር ውስጥ የግዳጅ ተፈናቃዮችና እነርሱን ባስጠጓቸው የአካባቢው ማህበረሰብ ላይ ከፍተኛ ስጋት መፍጠሩን ተናግረዋል። ከተጎጂዎቹ መካከል ደግሞ አብዛኞቹ እድሜ ከዕድሜያቸው ከ18 ዓመት በታች ያሉ አዳጊ ልጆች ናቸው ይላሉ። በቻድ የተፋሰስ ሐይቆች አካባቢ በሚገኙት አገራት ውስጥ በተለይ ቻድ እና ናይጄሪያ ከፍተኛውን የተጠቂዎች ቁጥር ይይዛሉ። በምስራቁ የአገሪቱ ክፍል በሚገኝ አንድ የስደተኛ መጠለያ አካባቢ በጣም በቅርቡ ዕድሜያቸው ከ9 እስከ 12 የሆነ አራት ሕፃናት የሚፈነዳ መሳሪያን ለመክፈት ሲሞክሩ ላያቸው ላይ ፈንድቶ ሙተዋል። ሌሎች ሶስት ደግሞ በከፍተኛ ሁኔታ ቆስለዋል። በቦታው የሚገኙ የኮሚሽኑ ሰራተኞች ሞቱና አካል ማጉደሉ ከዕለት ዕለት እየጨመረ ስለመምጣቱም የአይን ማኝ መሆናል። trốn ባሎች ጠቅሰዋል። በዚህም ምክንያት በፍጥነት እየጨመረ የመጣው የመፈናቀል ቀውስ የአፍሪካ ሳህልን ፊት ለፊት እየገጠመው ነው። በታጠቁ ኃይሎች የሚፈጸሙ የጅምላ ግድያ ና አስገድዶ መድፈርን ጨምሮ ምንነታቸው ካልተለዩ የተስፋፉ ኢሰብአዊ ጥቃቶች ለማምለጥ በሚሊዮን የሚቆጠሩ ተፈናቃዮች መሰደዳቸውን ባሎች ጨምረው ተናግረዋል። የስደተኞች ድርጅቱ ለመንግስታትና ለሰብአዊ ረዴት ድርጅቶች እነዚህን አደገኛ መሳሪያዎችን በማስወገድ በኩል አስቸኳይ እርምጃ እንዲወስዱ ጠይቋል። የአይቨሪ ኮስት ገዢ ፓርቲ አርኤችዲፒ ፕሬዚደንት አላሳን ዋታራ እንደገና ለፕሬዚዳንትነት እንዲወዳደሩ ጠቁሟል። እሳቸው ግን ለሶስተኛ ጊዜ ለመወዳደር መወሰኑን ማዘጌታቸው ተገልጿል። እድሜያቸው ሰባ ስድስት ዓመት የሆነው ዋታራ በያዝነው ዓመት ቀደም ሲል ባደረጉት ንግግር የአመራር እርከኑን ለአዲሱ ትውልድ ስለማስረከብ ጉዳይ አንስተው ነበር ተብሏል። አሁን በድርጅታቸው በተጠቆሙበት ወቅት እንደገና ይወዳደሩ እንደሆነ ለመወሰን ጊዜ ያስፈልገኛል ብለዋል። በሀገሪቱ ያሉት ተቃዋሚዎች ለአስር ዓመታት ያህል ስልጣን ላይ የቆዩት ፕሬዚዳንት ለሶስተኛ ጊዜ ቢወዳደሩ ሕገ ወጥ ይሆናል በማለት ተቃውመዋል። ናይጄሪያ ውስጥ በኮቪድ-19 የሚያዙ ሰዎች ብዛት እየጨመረ በሄደበት በአሁኑ ወቅት ታማሚዎቹ ከማህበረሰቡ ጋር ያላቸውን ግንኙነት ተከታትሎ የማግኘቱ ጥረት ከባድ እንደሆነባቸው የጤና ባለስልጣኖች ተናግረዋል። የሀገሪቱ ፕሬዚደንት የመሰረቱት የኮቪድን ጉዳይ የሚያስተባብረው ግብረ ኃይል በሽታው ላይ ያለውን አመለካከት በመፍራት ንክኪን የሚከታተሉትን ሰዎች የማይረዱትን ነቅፈዋል። በአንዳንድ ማህበረሰብ ግን የአካባቢ መሪዎች ንክኪን የሚከታተሉትን ሰራተኞች ለመርዳት መነሳታቸው ተገልጿል። ዳንጁሞ ዶጎን የመሳሰሉት የመንደር መሪዎች የጤና ሰራተኞችን እየረዱ መሆናቸውን ተናግረዋል። ስም ዝርዝሩን ይዘው መጡ፣ እኛ ደግሞ በፍጥነት እየተዘዋወርን የታመሙትንና ያልታመሙትን ተከታትለን መለየት ጀመርን ብለዋል። አድማቾች ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን በዓለም ደረጃ ስላለው የኮቪድ-19 ሁኔታ በዓለም ደረጃ የኮቪድ-19 በሽተኞች ብዛት 17 ሚሊዮን ደፍኗል። ወደ 670 ሺህ የሚጠጉት ደግሞ ለህልፈት ተዳርገዋል። በተጠቀሱት ሁለቱ ብዛት ዩናይትድ ስቴትስ ቀዳሚ ቦታ መያዙን ቀጥላለች። በአሁኑ ወቅት በዩናይትድ ስቴትስ ከአራት ነጥብ አራት ሚሊዮን በላይ የቫይረሱ በሽተኞች እንዳሉ ተረጋግጧል። ስለ ኮሮና ቫይረስ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ዘገባ ባመለከተው መሰረት ትላንት በሞት የተለዩት አንድ መቶ ሀምሳ ሺ ደርሰዋል። ካሊፎርኒያን፣ ፍሎሪዳን እና ቴክሳስን በመሳሰሉት ክፍላተ ግዛት በየሳምንቱ በየዕለቱም ጭምር ከፍተኛ ብዛት ያላቸው የቫይረሱ በሽተኞች እያዩ ነው። ካሊፎርኒያ ትላንት አንድ መቶ ዘጠና ሰዎች ከኮረና ጋር በተያያዘ ህመም እንደሞቱባት አስታውቃለች። ፍሎሪዳ 216 ቴክሳስ ደግሞ 312 ሰዎች እንደሞቱባቸው ገልጸዋል። የዩናይትድ ስቴትስ የጤና ምሁራን ብዛቱ እንዲህ እየጨመረ ሄደው ክፍላተ ግዛት የእንቅስቃሴውን ገደብ ፈጥነው በማላላታቸውና በፌዴራላዊ መንግስት በኩል ግልጽ የሆነ መመሪያና የማስከበር ሥራ ባለመኖሩ ነው ይላሉ። ሌሎች አገሮችም የኮሮና ቫይረስ መዛመት እየጨመረባቸው ነው። አንዷ አውስትሬሊያ ናት። ደቡባዊቷ ክፍለ ግዛት ቪክቶሪያ አዲስ 723 የቫይረሱ በሽተኞች ማግኘቷንና ትላንት 13 የቫይረሱ በሽተኞች እንደሞቱባት ገልጻለች። ቪክቶሪያ ክፍለ ግዛት በአሁኑ ወቅት ከ9900 በላይ የቫይረሱ በሽተኞች እንዳሏት፣ የሞቱት ደግሞ 105 መሆናቸው ተዘግቧል። አውስትሬሊያ በአሁኑ ወቅት 16 298 የተረጋገጠ የኮሮና ቫይረስ በሽተኞች እንዳሏት አብዛኞቹ የቫይረሱ በሽተኞችም ቪክቶሪያ ክፍለ ግዛት የሚገኙ መሆናቸው ታውቋል። የኮሮና ቫይረስ መዛመት በዓለም ደረጃ እየጨመረ መሄድ ተመራማሪዎች የክትባት መድኃኒት ለመስራትና ለመሞከር እንዲረባረቡ አስገድዷል። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር አንድ የክትባት መድኃኒት የብቃቱ መለኪያ እንደታየ በሳምንታት ጊዜ ውስጥ በአስቸኳይ ጊዜ ጥቅም ላይ እንዲውል ሊፈቅድ እንደሚችል ትናንት ተናግረዋል። ክትባቱ የተሰራው ከኮሮና ቫይረስ በሽታ ከዳኑ ሰዎች ከተወሰደ ከፍተኛ የመከላከል ብቃት ካለው ፕላዝማ መሆኑን በዎል ስትሪት ጆርናል ጋዜጣ ጠቁሟል። የዩናይትድ ስቴትስ የብሔራዊ በሽታዎች ተቋም ሞደርና ከተባለው የባዮቴክኖሎጂ ኩባንያ ጋር በመተባበር የተሰራ አንድ አዲስ የኮሮና ቫይረስ ክትባት መድኃኒት ሌላው ደግሞ ፋይዘር የተባለው የአሜሪካ ኩባንያ ከጀርመኑ ባዩ ኤንቴክ ጋር በመተባበር የተሰሩት የክትባት መድኃኒቶች ወደ መጨረሻው የተጠጋ ሙከራ እንደሚያደርጉ ታውቋል። የክትባቶቹን ብቃት ለመፈተን 30 ሺህ የሚሆኑ በጎ ፈቃደኞችን ይመለምላሉ ተብሏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአሜሪካ ህዝብ ከሳቸው ይልቅ የኮሮና ቫይረስ እና የተላላፊ በሽታዎች ጠቢብ አንቶኒ ፋውቺን መውደዱ ሳያበሳጫቸው አልቀረም። ትራምፕ ባለፈው ማክሰኞ በዋይት ሀውስ ቤተ መንግስት ከጋዜጠኞች ጋር ስለ ኮሮና ቫይረስ ጉዳይ ይነጋገሩ በነበረበት ወቅት ዶክተር ፋውቺ በህዝቡ ዘንድ ጥሩ ተቀባይነት አላቸው። ጥሩ ነገር ነው። ነገር ግን መረሳት የሌለበት ነገር የሚሰሩት ለዚሁ አስተዳደር መሆኑን ነው። ሌላ ሰውን ማሰራት ኮንችል ነበር። በአብዛኛው እሳቸውና ሌሎች የሚያቀርቧቸውን ምክር ሀሳቦች እየተገበርን ነው። ነገር ግን እሳቸው በከፍተኛ ደረጃ ይከበራሉ። የኮሮና ቫይረስን በሚመለከት እኔስ ለምን እንደ እሳቸው አልወደድም ሲሉ ፕሬዚዳንቱ ጠይቀዋል። ያስገርመኛል ካሉ በኋላ ፕሬዚዳንቱ ከእኛ ጋር በቅርብ የሚሰሩት ዶክተር ፋውቺ፣ ዶክተር ደቦራ ብሬክስም ቢሆኑ በከፍተኛ ደረጃ ይወደዳሉ። እኔን ግን ማንም አይወደኝም፣ ምክንያቱ ማንነቴ መሆን አለበት በቃ በማለት ትራምፕ ብስጭታቸውን ገልጸዋል። በመጨረሻም ዩናይትድ ስቴትስ ቀይዋ ፕላኔት በሚል ቅጽል በምትታወቀው ማርስ የሕይወት ምልክት ይኖር እንደሆነ ለማሰስ ማርስ ሮቨር የተባለ የአዲስ ትውልድ አሳሽ አመጠቀች። ማርስ ሮቨር የመጠቀው ፍሎሪዳ ክፍለ ግዛት ከሚገኘው ኬፕ ካናቨረል ነው። አይሮፕላን ሰሪ ኩባንያዎች ቦይንግ እና ሎክዊድ ተባብረው እንዳመጠቁት ተዘግቧል። ሮቦቱ ሮቨር በመጪው የካቲት ወር ማርስ ላይ እንዲያርፍ ነው የሚጠበቀው። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት። አዳነሽ ፍሳዬን ለዜናዎቹ አመሰግናለሁ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የሐሙስ ምሽት ፕሮግራማችን ነው። በፌስቡክ አት ቪኦኤ አምሃሪክ እንዲሁም በአህዱ ሬዲዮ 943 ላይ በቀጥታ ልታደምጡን ትችላላችሁ። ወቅታዊ የኢትዮጵያና ዓለም አቀፍ ዜና የሚተነተንበት የመጽሔት ክፍለ ጊዜ ላይ ደርሰናል። አሁን በሁለተኛው የዝግጅታችን አጋማሽም ትናንት ምሽት ከአቶ ሌንጮ ለታና ከማህበራዊ ሳይንስ ምሁሩ ከዶክተር ደረሰ ጌታቸው ጋር ተጀምሮ በሰዓት ጥበት የተቋረጠ ውይይት ዛሬ ሙሉ ይቀርባል። ቤንሻንጉል አሶሳ የታሰሩ ሰዎች ቤተሰቦች ያቀረቡት የፍትህ ሂደት መጓተት ስሞታም ለምሽቱ ይዘነዋል። ወደ መጽሔት ክፍለ ጊዜ እናልፋለን። አሁን በቅድሚያ አብይ ርዕስ ጠቅላይ ሚኒስትር አብይ አህመድና ተፎካካሪ ፓርቲዎች ባካሄዱት ውይይት መንግስት የጀመረው ህግን የማስከበር እርምጃ በብዙዎች ሲደገፍ፣ ቅሬታዎችም ተንጸባርቀዋል። በብሔራዊ መግባባት ላይ ተከታታይ ውይይቶች ለማካሄድ የመነሻ ጥናቶች የሚያቀርብ ኮሚቴም ተመስርቷል። መለስካቸው አመሀ ከአዲስ አበባ ዝርዝሩን ይዟል። ቪኦኤ ያነጋገራቸው የተፎካካሪ ፓርቲ አመራር አባላት እንዳበሩት ወቅታዊ ጉዳዮችን በማስቀደም ውይይቱን የጀመረው ይህ ስብሰባ በተለይ መንግስት ከአንድ ወር ወዲህ የህግ የበላይነትን ለማስከበር የወሰዳቸው እርምጃዎች መቀጠል እንዳለባቸው በብዙዎች እየተደገፈ ነበረ። የድምፃዊው ሃጫሉ ሁንዴሳን ግድያ ተከትለው በተነሱ ሁከቶችና ለተፈጸሙ በብዙዎች አባባል አሳፋሪና አሳዛኝ ድርጊቶች ተጠያቂዎች ሊኖሩና ወደ ፍትህ አደባባይም መቅረብ እንዳለባቸው በአጽንኦት አስገንዝበዋል። በሌላ በኩል ደግሞ አንዳንድ የፖለቲካ ፓርቲዎች አመራሮቻቸው እንደታሰሩ በመግለጽ የህግ የበላይነትን በማስከበር ሰበብ ተቃዋሚዎችን ለማሸማቀቅ የተወሰደ እርምጃ እንደሆነ የገለጹም ነበሩ። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ግን ለቀረቡት ጥርጣሬዎችና በመንግስትም እየተወሰደ የሚገኘውን እርምጃ በተመለከተ ጠቅላይ ሚኒስትር የሰጡትን መልስ በመደገፍ አስተያየታቸውን ሰጥተዋል። የጠቅላይ ሚኒስትሩ ማብራሪያ አሳማኝ ነው። ከዛ አልፎ መሄድ የፍትህ ስርዓቱ ነው። በመንግስት በኩል ኮራት አቋም እንዳለው ማንም ከህግ በላይ እንዳልሆነ፣ እንደውም እዚህ አይነት የሚጠረጠሩ በቁጥር ብዛት ማን ታሰረ የሚል ጥያቄ ብንሳ የብልጽግና ፓርቲ አባላት እስከ አመራርም ድረስ ዞን፣ ወረዳ፣ ወዘተርፈ የሽር ለሽር ከተፈለገ እንደውም አብዛኛው ተጠይቃቸዋል ተብሎ የታሰረው የብልጽግና ፓርቲ አባላት ናቸው። እስከ ማለትም ምደው ምሳሌ ሰጥተዋል። ይህንን ሀገር ሰላም ማስፈንም አረጋጋትም አይቻልም። በዚህ የጀመርነውን ስርዓቱ የራሱን ሂደት እንዲከተል ያለውን ነገር አጥብቀን እንከተላለን የሚለው አቋማቸው አሳማኝ ነው። የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ግን ከዚህ የተለየ አስተያየት አላቸው። ማይስረኞች ተፈተው ወደ አቧዘዚ ብሔራዊ መግባባት ውስጥ እንዲሳተፉ ተደረገ ብዙ ነገሮች ይበላሻሉ፣ የሚል ግምት አለ። ማሰር መፍትሄ አይሆንም። አሁን ባለው ኢትዮጵያ ጉዳይ እስሩ በተለይ የፖለቲካ እስር ስለሚሆን ከዛ ይልቅ ወደ መግባባቱ እንዲገፋ ነበር የምንለው። ብዙዎች እንግዲህ ችግር የሚፈጠሩ ብዙዎች ህግ በላይነት ህግ በላይነት የሚሉ ነገር አላቸው። የህግ ባላይነቱ ማን ነው? በዋናነት የሚጥሰው ለምንድ ነው የጠፋ የሚለው የሚመልስ የለም። በዚህ ስብሰባ ጎልቶ የወጣውና ራሱን ችሎ የመወያያ ነጥብ የሆነው በሀገሪቱ ብሔራዊ መግባባትን እንዴት ይፈጠር የሚለው እንደነበረ ተወያዮቹ ገልጸዋል። ይህ ጉዳይ ወደፊት እንዴት እንደሚቀጥል ጉባኤው የተስማማበትን እና በሌሎች በተነሱ ጉዳዮች ላይ የኢትዮጵያ ዜጎች ለማኅበራዊ ፍትህ ኢዜማ ሊቀመንበር አቶ የሸዋስ አሰፋ አስተያየታቸውን ሰጥተዋል ጊዜ በብሔራዊ መግባባት ላይ ወረቀቶች እንደምናቀርብ የምናቀርብ ሰዎች ተመርጠናል፣ እኔን ጨምሮ ያንን አቀርበን ውይይት ይደረጋል። ህዝብ እያየው ውይይቶች ይቀጥላሉ። ስለዚህ አንዱ መልካም ነገር ውይይቶች የቀጠሉ መሆናቸው እና ከዚህ በኋላ የማይቋረጥ መሆኑ የተገለጸበት አንዱ ዋናው ነገር ይመስለኛል። ከዛ ቀጥሎ ደግሞ ከብሔራዊ መግባባት በኋላ ያሉ አጀንዳዎችን እየወሰን የምንነጋገርበት እንዳለ ሆኖ ዛሬ በወቅታዊ ጉዳይ ላይ በተለይ ከምርጫ ጋር ተያይዞ የተነሱ ጥያቄዎች ነበሩ። ጥሩ የሚባል መልስ የተሰጠባቸው ናቸው የሚመስለኝ። ለምሳሌ የተራዘመው ለአጭር ጊዜ ነው ወይ ለረጅም ጊዜ ነው ወይ ለማይታወቅ ጊዜ ነው ወይ ለሚለው ከሚቀጥሉት ዘጠኝ አስር ወራት በላይ የማይሄድ መሆኑ በተደጋጋሚ ተገልጿል። ከዛ ቀጥሎ በወቅታዊ ጉዳዮች ላይ በምንነጋገርበት ጊዜ ለምሳሌ በዓለም አቀፍ ወረርሽን በኮሮና ጉዳይ፣ አባይ ወንዝ እና በህዳሴ ግድብ ጉዳይ ከዛ ቀጥሎ ደግሞ በህግ የበላይነት እና በዜጎች በሰላም ወጥቶ የመግባት ጉዳይ ላይ ፓርቲዎች በአንድ ላይ መስራት እንዳለባቸው በአጠቃላይ በሀገር አንድነትና በህዝብ ነጻነት ላይ ሉዓላዊነት ላይ በፍጹም መደራደር እንደሌለባቸው ተገልጿል። ይሄ አጠቃላይ ስምምነት የነበረበት ነው ማለት ይቻላል። እንደ ፕሮፌሰር መረራ ጉዲና ከሆነ ግን ወደፊት ይካሄዳሉ የተባሉ በብሔራዊ መግባባት ላይ ያተኮሩ ውይይቶች ብሔራዊ መግባባቱ ጥያቄ ላይ ሰባት ሰዎች ተጠቁሟል፣ በዚሁ ምክር ቤት ውይይት መነሻ ወረቀት እንዲያቀርቡ በወደፊቱ እንወያይበታለን ጊዜውን የምክር ቤቱ ወስኖ የአገሪብ የሚል በዛ ደግሞ ሰባት ሰዎች ተጠቁሟል። ከተለያዩ ፖለቲካ ፓርቲዎች እኔ እንግዲህ ለጥሩ ነገር አንድ ሰው ነው። ግን ዋና ጉዳይ እስከዛ ድረስ አሁን በወቅታዊ ጉዳዮች ላይ ያለው ውይይት አቅጣጫ በእኔ ግምትና እይታ በጡ ነው የሚል እንትን የለኝ ከዳዳዎች አሉበት ማለት ነው። ፕሮፌሰር በየነ ጴጥሮስ ዋና የብሔራዊ መግባባት ችግር ያለው በልሂቃን መካከል መሆኑን ጠቅሰው በዚህ አቅጣጫ ግን ውይይት ስለመጀመሩ ያላቸውን አስተያየት እንዲገልጸዋል። በቀረው ብዙ መሀል እኮ ይንን መሀል ብዙ ችግሩ እኮ የለም የፖለቲካ ኤሊቱ ጸግባባ መቅረቱ ነው። ኢትዮጵያን ሁኔታ እንዴት አድርገን በአንድ አይነት የተባበረ አቋም ወንግንዛቤ ትርጉም ይኑረን የምለው ላይ እኮ ልሂቃኑ አለሽማማ ያሉ ችግር እንዳለ መቼም ትገነዘባለህ። ስለዚህ በዚህ ደረጃ መጀመሩ ዋናው መቼም መልካምን መጥፎም ወደ ህዝብ ይዞ ንገቡ። በዚህ ደግፈኝ በዚህ እንዲያርገኝ፣ ግማሹ ነጻነት ትላል፣ ግማሹ ማዕከላዊ መንግስት ትላል፣ ሌላው ፌዴራሊስት ትላል። ይህንንም ሁሉ ይዞ እኮ ሚገቡት ፖለቲካ ድርጅቶች ናቸው። እና እነዚህ ድርጅቶች በዚህ ርዕስ መወያየት መጀመራቸው መልካም ጅማረው ነው። ይሄ መደፋፈር ያለበት ነው እላለሁ። በጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪያት ኃላፊ አቶ ንጉሱ ጥላሁን የተካሄደውን ውይይት ይዘትና ስሜት ያነበቡት በዚህ መልኩ ነበረ። ከሁሉም ተሰብሳቢዎች እንደ አንድ የጋራ ሀሳብ ተደርጎ የተወሰደው አንደኛው የታላቁ የህዳሴ ግድብ በስኬት እዚህ ደረጃ ላይ ማድረሷ፣ መንግስትም ለዚህ ያደረገውን ተጋድሎ ሁሉም ሀሳብ የሰጡ ፓርቲዎች በአድናቆ ታይተዋል። በዚህ ጉዳይ ላይ ለወደፊቱም አንድ ሀሳብ አንድ ልብ ሆነን መረባረብ አለብን የሚል ድምዳሜ ላይ ደርሰዋል። ከዛ ባሻገር መንግስት እያደረገ ያለውን ህግን የማስከበር የህግ የበላይነትን የማስጠበቅ እንቅስቃሴ እንደዚሁ አጠናክሮ መቀጠል እንደሚገባው፣ ከዚህ ውጪ ያፈነገጡ ተግባራት በተለያዩ አካባቢዎች የሚታዩት መንግስት ለማረብ የሚሄድበት ርቀት አሁንም ተጠናክሮ መቀጠል እንደሚገባው የህግ የበላይነት ላይ ተመሳሳይ አቋም እንዳለ ማለት ነው። በሌላ መልኩ ደግሞ ኮቪድ አስራ ዘጠኝን መንግስት ለመከላከል እየወሰደ ያለውን እርምጃ በጥሩ ጎኑ ተነስቶ አሁንም ቢሆን መንግስት ይሄንን እንቅስቃሴውን አጠናክሮ መቀጠል አለበት የሚል በእነዚህና በመሳሰሉ ጉዳዮች ላይ ፓርቲዎቹ የተቀራረበ እና ስምምነት ያለው ሀሳብ ያላቸው መሆኑን አንስተዋል። ከዛ ባሻገር ደግሞ በተናጠል እንቅስቃሴዎች ላይ ልዩነቶች፣ ትልልቅ ሀገራዊ ጉዳዮች በሚባሉት ላይ ልዩነቶች እየተሰመሩ የውይይት ባህል እንዲዳብር መወያየት እንደሚገባ ተወስቶ በዚህ ነው የቀኑ ውሎ ያለቀው ማለት ነው። ጠቅላይ ሚኒስትር አብይ አህመድ ብሔራዊ መግባባትና የተቋማት ግንባታን የመሳሰሉ ጉዳዮችን በተመለከተ በሰጡት አስተያየት ጊዜ የሚወስዱና ትዕግስት የሚጠይቁ እንደሆኑ ለጉባኤው ሲያስገነዝቡ ተደምጠዋል። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምሽቱን አብይ ርዕስ ነበር ያደመጥ ነው። መለስካቸው አመሃን አመሰግናለሁ። ወደ መጽሔት ክፍለ ጊዜ ዘገባዎች ስንዘልቅ ከአራት ቀናት በፊት ቤንሻንጉል ጉሙዝ ጉባ ወረዳ በአንዳንድ ቀበሌዎች የተፈጸመው ጥቃት በቁጥጥር ስር መዋሉን የጉባ ወረዳ ኮሚኒኬሽንስ ጉዳዮች ቡድን መሪ አስታወቁ። የቡድን መሪው ዛሬ ለቪኦኤ በሰጡት ቃል ወረዳው ዛሬ ወደ ነበረበት ሰላማዊ እንቅስቃሴ ተመልሷል ብለዋል። የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት በበኩሉ በጉባ ወረዳ በተከሰተው ጥቃት ሕይወታቸውን ያጡ አስራ አራት ዜጎች ቤተዘመዶቻቸው አካባቢ ስርዓተ ቀብራቸው በክብር ተፈጽሟል ሲል አስታውቋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። ከአራት ቀን በፊት በቤኒሻንጉል ጉምዝ ክልል ጉባ ወረዳ በተለያዩ ቀበሌዎች በተፈጸመ ጥቃት የ14 ንጹሐን ዜጎች ህይወት አልፏል። ስድስት ሰዎች ቆስለዋል። የጉባ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቡድን መሪ አቶ ግርማ ንጋቱ ዛሬ ከቪኦኤ ጋር በነበራቸው ቆይታ ትናንትና ዛሬ አካባቢ ወደ ቀድሞ ሰላሙ ተመልሷል ብለዋል ዳጋ ላይ የጸጥታ ስራም በሰፊ እየተሰራ ነው የሚገኘው። ከዚህ ዳሴ አካባቢ ያሉ መከላከያዎችን ሳይቀር ወደ ስራው መጥቶ እንደተሰማሩ ነው። በተረሽ መክም ልዩ አይልም አሉ። በፌዴራልም በዚህ ተቀናጅተው ከፖሊስ ጋር ተደራጅተው ነው እንቅስቃሴ ያደረጉት ያሉ። ከሌሎች ቀበሌዎች የሚኖሩ አንዳንድ ሰዎች በስጋት ወደ ወረዳው የመጡ ሲሆን ትላንት ከክልል የመጡ የጸጥታ አካላት ጋር ውይይት አድርገዋል። ወደ አካባቢያቸውም እንዲመለሱ ተነጋግረዋል ብለዋል። ከክልሉ ኮሚሽነርም እስከ ቦታው ድረስ እስከ ወረዳው መጠዋል። ያለውን የአገር ሽማግሌ እና የሚመለከታቸውን አመራሮችም አንድ ላይ ተሰባስቦ ስለ ሁኔታው ሲወያዩ ቆይተዋል። የሶስት መዋቅሩ በሰፊ በዛ ቦታ ላይ ተመድቦላቸው እነሱ ወደ ቦታቸው ተመልሰው ስራቸውን መስራት እንደሚችሉ ሲያስቀምጡ ነው ያሉት። በሌላ በኩል ከጉባ ወረዳ በተፈጸመ ጥቃት ህይወታቸውን ያጡ አስራ አራት ተወላጆች በአማራ ክልል የቅርብ ዘመዶቻቸው በሚገኙበት አካባቢ ስርዓተ ቀብራቸው ትላንት መፈጸሙን የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ ተናግረዋል። አንዱ የምዕራብ ጎጃም ሰከላ አካባቢ ያሉ ናቸው። ሁለቱ ወደ ጎንደር አካባቢ ናቸው። አንድ ሰው ከጃዊ ነው ህይወታቸው ያለፈው። እነዚህ ሰዎች በክብር ከያሉበት ወደ ቤተሰቦቻቸው አስክሬናቸው በሰላም እንዲያልፍ ነው ተደርጓል። የሚሻንጉል ጉሙዝ ክልል መንግስትና የአማራ ብሔር ክልላዊ መንግስት በጋራ በመተባበር መከላከያ ሰራዊትን ጭምር በአካባቢ ላይ ስለገባ አጥፊዎችን ለመያዝ ወደ ህግ ለማቅረብ እንቅስቃሴዎች ሲደረጉ ነው የነበረው። አሁን ላይ አካባቢው የተረጋጋበት ሁኔታና ወደ እንቅስቃሴ የጀመረበት ሁኔታ ነው ያለ። በቤኒሻንጉል ጉምዝ ክልል ጉባ ወረዳ በተፈጸመ ጥቃት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ ጥቃቱን የፈጸሙት የጽንፈኛው የህወሀት ተላላኪዎች ናቸው ማለታቸው ይታወሳል። በተቀነባበረ ሁኔታ፣ በታቀደ ሁኔታ የቲፒኤልኤፍ ተላላኪዎች የጽንፈኛ ኃይሎች ተላላኪዎች በፈጸሙት ግጭት ነው ተኩስ ነው ሰው ያለፈውን። በተመሳሳይ የቤንሻንጉል ጉሙዝ ክልል የአስተዳደርና ጸጥታ ጉዳዮች ምክትል ቢሮ ኃላፊ አቶ አብዱልአዚዝ መሀመድ የጥቃቱ ፈጻሚዎች የግብፅና የህወሓት ተላላኪዎች ናቸው። በቁጥጥር ስር የዋሉ ተጠርጣሪዎች ማስረጃዎቻችን ናቸው ብለዋል። ሰዎቹ ከቀጥታ በግብፅ ተልእኮና በሲፒኤል የሁከትና ብጥብጥ እንዲነሳ አለመረጋጋት እንዲነሳ የብሔር መልክ እንዲይዝ ለማድረግ የሚሞከር ነገር ነው። ይሄ መቀሌ ቆይተው የመጡ አሉ። ከሱዳን ደግሞ የመጡና ይህንን ተልእኮ ይዞ የመጡ ናቸው። ማረጋገጫ ከዚህ በላይ ምን ይፈለጋል? ዛሬ ያነጋገርናቸው የትግራይ ክልል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ወይዘሮ ላያ ካሳ ግን አስተባብለዋል። ተጠያቂ መሆን ካለበት የትግራይ ክልል መንግስትና እንዲሁም መሪ ድርጅቱ ህወሀት ተጠያቂ መሆን ካለበት፣ በትግራይ ክልል ውስጥ በሚፈጠሩ የጸጥታና የህውከት የተለያዩ ችግሮች ካሉ፣ የመልካም አስተዳደር ችግሮች ካሉ፣ የልማት ጥያቄዎች ካልመለሰ፣ እነዚህ ችግሮች በሚፈጠሩበት ሰዓት ተጠያቂ ይሆናል። በተመሳሳይ በቤንሻንጉል ያለውን የጸጥታ መደፍረስ መጠየቅ ያለበት እዛ ያለው የሚመራው ህገ ወጥ የሆነ ብልጽግና ፓርቲ የሚባለው በህዝብ ያልተመረጠ ብልጽግና ፓርቲ የሚባለው እና የመንግስት መዋቅር ነው መጠየቅ ያለበት። ምክንያቱም እያስተዳደር ያለው እሱ ነው። የህዝብ ጥያቄዎች መመለስ ሲያቅታቸው ጥያቄዎችን መመለስ ሳይችል ሲቀርና እነዚህ ግጭቶች ሲነሳ የራሱ የመሪነት ሚናውን እየተመናመነ እየሄደ ያለበት የጸጥታ የደህንነቱን አካል ህገወጥ በሆኑ አገባቦች በሚፈጠሙ ተግባራት የህግ ልዕልናን በማያከብርበት ጊዜ ለሚፈጠሩ ችግሮች ተጠያቂው ራሱ እዛም የሚያስተዳድረው አካል ነው። እሱ ሆኖ ሳለ ግን ተጠያቂ የሚያደርጉት ሶስተኛ ወገን የሚለውን አባዜ አላቸው ማለት ነው። ይህንን አባዜ መቆም አለበት። ህዝብን ማደናገር አይቻልም። እስካሁን የትግራይ ተወላጆች ፈጸሙት የተባለውን ነገር ወደ ተጨባጭ ወደ ማስረጃና መረጃ ይዘው ፊት ለፊት ለመግጠም እንኳን የማይችሉ በሀሰት መረጃዎች ግን እየወነጀሉ ስልጣናቸው ላይ መኖር የሚፈልጉ ኃይሎች መሆናቸውን ደግሞ ግን ማወቅ አለባቸው። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባዋ አመሰግናለሁ። ወደ ቀጣዩ ዘገባ ስናልፍ፣ ነገ አርብ በመላው ዓለም በሙስሊሙ ማህበረሰብ ዘንድ የሚከበረው 1441ኛው የኢድ አልአድሃ አረፋ በዓል በኮቪድ-19 ወረርሽኝ ምክንያት በጋራ የማይከበር መሆኑን የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። ህዝበ ሙስሊሙ በዓሉን ሲያከብር አቅመ ደካሞችን እንዲረዳም ጥሪ ቀርቦለታል። ሙክታር ጀማል ዝርዝሩን ይዘዋል። በነገው ዕለተ አርብ በመላው ዓለም ሙስሊም ማህበረሰብ ዘንድ የሚከበረው 1441ኛው የኢድ አልአድሃ ወይንም አረፋ በዓልን አስመልክቶ ለእምነት ተከታዮች መልዕክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ቀዳሚ ሙፍቲ ሓጂ ዑመር እድሪስ እንኳን ደስ አላችሁ መልእክታቸውን አስተላልፈዋል። ለኢትዮጵያ ሙስሊሞች ሙስሊማት፣ ለወንድሞቻችን፣ ለእህቶቻችን በሀገር ውስጥ ላሉ በውጭ ላሉ በአጠቃላይ ለዓለማት ሙስሊም እንኳን ለአንድ ሺ አራት መቶ አርባ አንደኛው ኢደልፌዴል አሃ በሰላም አደረሳችሁ ማለት ወዳለው በኮሮና ቫይረስ ወረርሽኝ ምክንያት የዘንድሮው የአረፋ በዓል እንደቀደሙ ዓመታት በጋራ የማይከበር በመሆኑ ወረርሽኙን ለመከላከል ሁሉም ማህበረሰብ የበኩሉን በመወጣት እንዲተባበር ተጠይቋል። የኢድ አልአድሃ በዓል የእርድ በዓል እና አቅሙ የሚችል ሰው በመፈጸም ለአቅመ ደካሞች ማካፈል እንደሚኖርበት የገለጹት ሙፍቲ ሓጂ ዑመር ኢድሪስ ሙስሊሙ ማህበረሰብ በበዓሉ ወቅት የተቸገሩትን መርዳትና የታመሙትን በመጠየቅ ሰብአዊ ተግባሮችን እንዲከውን ጥሪ አቅርበዋል። ኢዴላ ብሃ ይባላል፣ የእርድ በዓል ማለት ነው። እርድ እየታረዴ ተነብዩላ ኢብራሂም ተስማኤል ጀምሮ ነብያችንም እንደ ሁለት ሙክት አርደው አንዱ ለራሳቸውና ለቤተሰባቸው፣ አንዱን ለኡመቶቻቸው ተሳቸው ጀምሮ ይህ ለሚፈጠሩ ነይተው ሁለቱም ውክቶች አርደዋል። እምና አርዲ ሰዎች ጎረቤቶቻችንን መፍቀድ ይገባል። ሽማግሎችን ልንፈቅድ ይገባል። ባልቴቶችን ልንፈቅዳቸው ይገባል። እመምተኞችን ልንፈቅድ ይገባል። ድሆችን ዛሬ ደግሞ እንደምናየው ተረጁ እየበረከተ ነው። ሥራ የፈታው እየበዛ ነው። ሽግርተኛው እየበረከተ ነው። ከዚህ የበለጠ አደጋ እንዳያመጣብን አላህ ብቻ ይጠብቀን እንጂ ልንተዛዘን ይገባል። ያለው ለሌለው መካፈል አለበት። መተዛዘን አለብን። መከባበር አለብን። መመካከር አለብን። አሁን ያለንበት አይነት ወረርሽኝ ሲያጋጥም ራስን መጠበቅና መከላከል በእስልምና እምነት አስገዳጅ በመሆኑ በእምነቱ የተቀመጡት የወረርሽኙ መከላከያ መንገዶችን እና በአስቸኳይ ጊዜ አዋጅ የተዘረዘሩትን ክልከላዎች በመተግበር ህዝብ ሙስሊሙ በዓሉን እንዲያከብር ቀዳሚ ሙፍቲ ሐጅ ዑመር እድሪስ ጥሪ አቅርበዋል። በየቤታችን ነው የምናከብረው። መስጊዶችን ይከፈቱ አልተፈቀደም፣ አዋጁም አልተነሳም። መጨባበጥ፣ መቀራረብ፣ መተቃቀፍ ይሄ የተከለከለበት ጊዜ ስለሆነ በየቤታችን እንድናከብር ነው የምናውቀው በኮሮና ቫይረስ ወረርሽኝ ምክንያት የጋራ የኢድ ስግደት አለመኖሩን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን ለዘገባው አመሰግናለሁ። ለእስልምና ሃይማኖት ተከታይ አድማጮቻችን ሁሉ በያላችሁበት መልካም የኢድ አላዳ በዓል ይሁንላችሁ እንላለን። ወደ ዩናይትድ ስቴትስ የሚመልሰን የመጨረሻው ዘገባ ላይ ደርሰናል። ለኮሮና ቫይረስ መከላከያ ክትባት ለመፍጠር እየተደረገ ባለው ጥረት በዚህ ሳምንት ውስጥ ሁለት ክትባቶች ወደ መጨረሻ የሙከራ ደረጃ ዘልቀዋል። አሁን እየተጠኑ ካሉ አምስት ክትባቶች ውስጥ ደህንነቱ የተረጋገጠና ውጤታማ ስለመሆን አለመሆኑ ሳይንቲስቶቹ በመጪዎቹ አምስት ወራት ውስጥ ለይተው ያውቁታል ተብሎ እየተጠበቀ ነው። ስቲቭ ባራጎና ያጠናቀረው ዘገባ ዝርዝሩን ይዟል። ሶሎሞን አባተ ያቀርበዋል። አሜሪካዊው ፋይዘር፣ ጀርመናዊው ባዮኤንቴክ፣ የቻይናው ፎሱም ፋርማ በዓለም ዙሪያ በአንድ መቶ ሀያ ጣቢያዎች ላይ ግዙፍ ሙከራዎችን እያደረጉ ነው። ሞዴርና እያዘጋጀ ያለው ክትባት ደግሞ ዩናይትድ ስቴትስ ውስጥ በ ሰማኒያ ዘጠኝ ተጨማሪ አካባቢዎች እየተሞከረ ነው። እነዚህ ክትባቶች ኮሮና ቫይረስን በተዋጣ ሁኔታ ይከላከሉ እንደሆነ ለማረጋገጥ በሰው ላይ እየተፈተሹ ያሉ የመጨረሻዎቹ ግኝቶች ናቸው። ኒውዮርክ ላይ እየተካሄደ ያለውን የሞዴርና ሙከራ እየመሩ ያሉት የሜሪዲያን የሕክምና ምርምር ማዕከሉ ፍራንክ ኤደር ናቸው። ይህንን ሙከራ ካለፍን በኋላ ወደ አጠቃላዩ ተጠቃሚ ህዝብ፣ ወደ ሙሉ ምርት፣ ሰውን ወደ መከተብ እንገባለን። ወደዚያ መደበኛና ሰፊ አገልግሎት ከመገባቱ በፊት ግን ክትባቶቹ ምን ያህል እንደሚሰሩ፣ ምን ያህልስ ከአደጋ የተጠበቁ እንደሆኑ ሙከራዎቹ ይለካሉ። ምንም እንኳ አዳዲሶቹ ቴክኖሎጂዎች እነዚህን ክትባቶች ቀድሞ ይቻል ባልነበረ ፍጥነት ለማዘጋጀት ቢረዱም ባለሥልጣናቱ ግን ሁሉም የደህንነት ፍተሻዎች መደረግ እንዳለባቸው ያምናሉ፣ እያካሄዱ መሆናቸውን ይናገራሉ። አሁን የተጀመሩት ሙከራዎች የዚያ ክትትልና ፍተሻ ቁልፍ ክፍል መሆናቸውን በቫንደር ቤልት ዩኒቨርሲቲ የተላላፊ ደዌ ሐኪሙ ዶክተር ዊልያም ሻፍነር ገልጸዋል። እነዚህ በሰው ልጅ ላይ ለማደር አዲስ የሆነን ቫይረስ ለመዋጋት የሚውሉ የአዲስ ቴክኖሎጂ ክትባቶች ናቸው። በጣም ልንጠቀምባቸውና ስለ ደህንነታቸው እርግጠኛ መሆን ያለብንም ናቸው። ያ መረጃ ደግሞ ስፋት ካለው ሙከራ ነው የሚገኙ። የሙከራው ሶስተኛ ምዕራፍ እንላችኋለን። አሁን የምንገኝበትና እያካሄድን ያለነው ይሄው ሶስተኛ ምዕራፍ ነው። በሶስተኛው የሙከራ ምዕራፍ ውስጥ በአስሮች ሺዎች የሚቆጠሩ ሰዎች ይሳተፋሉ። ያነሰ የጎን ጉዳት በብዙ ሰው ላይ የሚያሳዩት የትኞቹ ናቸው? በምን ሁኔታ ይጠናል። ተመራማሪዎቹ አንዳች የተጨበጠው ውጤት በመጪዎቹ አምስት ወራት ውስጥ እስከ ያዝነው የአውሮፓ ዓመት መጨረሻ እናገኛለን እያሉ ነው። በሦስተኛ የሙከራ ምዕራፍ ላይ ያለ ሌላው እጩ ክትባት በኦክስፎርድ ዩኒቨርሲቲና በግዙፉ የመድኃኒት ኩባንያ አስትራዜኒካ እየተዘጋጀ ነው። እንደ ሞደርናና እንደ ባዮንቴክ እጩ ክትባቶች ሁሉ የኦክስፎርዱም ግኝት በቀደሙ ሙከራዎች ወቅት በጎ ምላሽ መስጠቱ ቢታይም ይህ ግን ገና በቂ አይደለም ይላሉ የዩኒቨርሲቲው ተመራማሪ ሴራ ጊልበርድ። የሰውነት በሽታን የመከላከል አቅም የማዳበሩ ሁኔታ ምን ያህል ሊሆን እንደሚገባው አናውቅም። ስለዚህ ሰውነት የሚሰጠውን ምላሽ በማስተዋል ብቻ ይህ ክትባት በሽታን ይከላከላል ብለን መደምደም አንችልም። ስለዚህ ይህንን ልናውቅ የምንችልበት ብቸኛው መንገድ በሰው ውስጥ ስፋት ያለው ሶስተኛ ምዕራፍ ሙከራ ማድረግ ነው። እነዚያ ሙከራዎች ውጤት ከማስገኘታቸውም በፊት ቢሆን የእንግሊዝ መንግስት በሚሊዮኖች የሚቆጠር ገንዘብ፣ ዩናይትድ ስቴትስም ቢሊዮኖች ዶላሮችን ለምርምርና ለአምራች ኩባንያዎቹ ሰጥተዋል። ስለዚህ የሙከራዎቹ ውጤቶች አዎንታዊ ከሆኑ ክትባቶቹ ወዲያውኑ ለሰው በገፍ ዝግጁ ይሆናሉ የሚል ተስፋ አለ። የኦክስፎርዱ ቡድን አባል ሳንዲ ዳግላስ የአቀራረብ ረድፉን ይዘረዝራሉ። ክትባቱ እንግሊዝ ውስጥ ይበልጥ ተጋላጭ ለሆኑ ቡድኖች በያዝነው የአውሮፓ ዓመት መጨረሻ ሊደርስ የሚችል ይመስለኛል። ይሁን እንጂ ለሁሉም ሰው ወዲያው ይገኛል ብዬ አላስብም። በቅድሚያ አብዝቶ ለሚያስፈልጋቸው ይበልጥ ለሚጠቅማቸው ይሰጥና ከዚያ ቀስ በቀስ ወደ ሰፊው ተጠቃሚ እንዲዘልቅ ይደረጋል። የዩናይትድ ስቴትስ ባለስልጣናትም ክትባቱን ቀድሞ ማን ማግኘት እንዳለበት እየመዘኑ ናቸው። ለምሳሌ የጤና ጥበቃ ሰራተኞች። ሁለት የቻይና ኩባንያዎች ደግሞ የተባበሩት አረብ ኤምሬቶችና ብራዚል ውስጥ ሶስተኛ የሙከራ ምዕራፍ ውስጥ የገቡ እጩ ክትባቶችን እየፈተሹ ናቸው። ከአምስቱ ሌላ በዓለም ዙሪያ የመጀመሪያ ደረጃ ሙከራ ላይ ያሉ ወደ አስራ ሰባት እጩዎች አሉ። ባለሙያዎቹ ይህንን ዜና በጸጋ ያዩታል። የተለያዩ ክትባቶች መኖር ለተለያዩ ሰዎች የተለያየ ውጤት ያስገኛሉና ሲበዛ መልካም ነው። በወቅታዊ የኢትዮጵያና ዓለም አቀፍ ዜናዎች ላይ ያተኮሩ ዘገባዎች የተሰሙበት የመጽሔት ክፍለ ጊዜ በዚሁ ተጠናቋል። ለሁለተኛው የዝግጅታችን አጋማሽ ወደ ያዝናቸው ዘገባዎችና ሌሎችም ዝግጅቶች ከማምራታችን በፊት ለማስታወስ ያህል ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል የሚተላለፈውን ጋቢና ፕሮግራማችንም እንድታደምጡን ጋብዛችኋለን። ዌብሳይታችን አምሃሬት ዳት ቪኦኤ ኒውስ ዳት ካም ነው። በማህበራዊ መገናኛዎች በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቱብ ቪኦኤ አምሃሪክ ብላችሁ ልትከተሉን ትችላላችሁ። የምሽቱን ፕሮግራማችንን ብርሃን ኃይሉ እየመራች ነው። የዌብ እና የማህበራዊ መገናኛ ፕሮዲሰር አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ የማስተናግዳችሁ ቆንጂ ይታየ ነኝ። ለምሽቱ ወደ ተሰናዱት ቅንብሮች ስናልፍ አስቀድመን በወቅታዊ የኢትዮጵያ ጉዳይ ላይ የተካሄደውን ውይይት እናቀርባለን። በኢትዮጵያ በየጊዜው ቦታውንና መልኩን እየቀያየረ ለሚመጣው ሁከት ግጭትና ጥቃት መፍትሄው በሚያግባቡ ጉዳዮች ላይ ውይይት ማድረግና ሕግን ማስከበር ነው ሲሉ አንድ አንጋፋ ፖለቲከኛና አንድ ምሁር ተናገሩ። ከኦነግ መስራቾች አንዱ አቶ ለንጮ ለታና በኒውዮርክ አዮና ዩኒቨርሲቲ የማህበረሰብ ሳይንስ መምህሩ ዶክተር ደረሰ ጌታቸው ናቸው። ጽዮን ግርማ አነጋግራቸዋለች። በትናንት ምሽት ተጀምሮ ተቋርጦ የነበረው ሙሉውን ለዛሬ ምሽት ይዘነዋል። እነሆ በኢትዮጵያ ፖለቲካ ውስጥ ከሃምሳ ዓመታት በላይ የቆዩትና ከኦሮሞ ነጻነት ግንባር ኦነግና ከኦሮሞ ዴሞክራሲያዊ ግንባር ኦዴግ መስራቾች አንዱ የሆኑት አቶ ሌንጮ ለታ ራሳቸውን ፓርቲ ከመምራት ስራ በጡረታ ቢያገሉም ለአገር ይበጃል በተባሉ ጉዳዮች ላይ የኢትዮጵያ ሁኔታ ከሚያሳስባቸው ሌሎች ሰዎች ጋር ተሰባስበው እየሰሩ መሆኑን ይናገራሉ። በአማራና በኦሮሞ ማህበረሰብ ስም የተሰባሰቡ የፖለቲካ ድርጅቶች ውይይት እንዲያደርጉ ተወስኖ እሱን ለማሳለጥ ከሌሎች ሰዎች ጋር እየሰሩ መሆናቸውን ገልጸዋል። ከድምፃዊ ሃጫሉ ሁንዴሳ ግድያ በኋላ በኢትዮጵያ የተከሰተውን አለመረጋጋት ተከትሎ አስተያየታቸውን ጠይቀናቸዋል አስቀድሜ ለአሻሉ ቤተሰብና ደጋፊዎቹ ተሰማኝን ጥልቅ ሀዘን ለመግለጽ እፈልጋለሁ ለሁሉም መጽናናትን ይመኛለሁ የእሱ ግድያ ምክንያት ሆነና ወጣቶች ሰዎች ሰልፍ ወጡ በብዛት ይሄ እንግዲህ የታመቀ ስሜት አለ ማለት፣ በሰአታት ነው ሰልፍ መውጣት የጀመሩት የእሱ መገደል ሲሰሙ። እየታመቀ ያለው ስሜት ምንድን ነው ተጠንቶ ካልታከመ በጣም አስቸጋሪ ሁኔታ ነው። ይህንም ነው ከዛ በኋላ እንግዲህ የሰው ሕይወት ጠፍቷል፣ ንብረት ተቃጥሏል። እንደምንሰማው በርከት ያሉ ጉዳቶች ደርሰዋል። በእርስዎ እይታ ይሄ የታመቀ ስሜት ወደዛ ጥቃት ሄዷል የሚል ግምገማ አለዎት? ሰዎች መገደል የጀመሩት ይሄ ለውጥ እንደተጀመረ ነው። በተለይ በድንበር አካባቢ ወደ ምስራቅ ኦሮሚያ አካባቢ ብዙ ሰው ተገለዋል፣ ተፈናቅለዋል። እንዲሁም ሰሜኑ በኩል ጉሙዞች ላይ የደረሰ ጥቃት አለ። ስለዚህ ይሄ ኦሮሚያ ብቻ የሚመለከቱ ሁኔታ አይደለም። አለመግባባት አለ ማለት ነው። ህዝብን ለህዝብ ለማጣላት የሚፈልግ ቡድን አለ ማለት ነው። ይሄ ተጠንቶ መፍትሄው መገኘት አለበት እና በኦሮሚያ ላይ ብቻ ማተኮሩ ትክክል አይሆንም። የተሳሳተ መልክ ነው የሚዘገው ይህን ማንም ይፍጠረው እንግዲህ ማንም ማንም ተጠያቂውን ማንም በምርመራ የሚረጋገጥ ሂደት እንዳለ ሆኖ የተፈጸመውን ድርጊትስ ያውቅዙታል ይሄ ጋ ሀገር ነው የማንም ንብረት መውደም አሳዛኝ ነው ተገቢም አይደለም በማንም ይሁ ሰው መገደል የለበት። ያለ ህግ፣ ያለ ፍርድ ሁኔታ ሰዎች ሲገደሉ በጣም የሚያሳዝን ነው። ለምንድ ነው ግድያ የሚካሄደው? ማነ ፈጣሚ ተቀምቶ መፍትሄ መፈለግ አለበት። እርስዎ ጉምቱ ፖለቲከኛ አንጋፋ፣ ቅድምም እንደጠቀሱት ማማከር በሽምግልና ላይ ያሉ በመሆኑ በተደጋጋሚ ወራት እየተቆጠሩ እንደዚህ ያሉ ሰቆቃዎች በኢትዮጵያ ምድር እንዳይሰማ ምንድን ነው የሚመክሩት? አንደኛ ነገር በምን ላይ ነው ስምምነት የለንም ብለን ስናየው፣ መሰረታዊ የሆኑ ጥያቄዎች ላይ በዚህ ሀገር ስምምነት የለም። ኢትዮጵያ ምን አይነት ሀገር ነች በሚለው መሰረታዊ ጥያቄ ላይ ስምምነት የለም። ወደ ዲሞክራሲ እንሻገራለን እንላለን እንጂ ዲሞክራሲ በምን አይነት ሁኔታ ምን ምንጭ ሟላ ዲሞክራሲ ይገኛል በሚላት ምነት። ስለዚህ እኔ የሚያዋጣው ምርጫ ውድድር ከመሄዳችን በፊት በነኝህ መሰረታዊ ጥያቄዎች ላይ ምክክር ተደርጎ ናሽናል ዳያሎግ ተደርጎ አንድ ኮምፕሮማይዝ ላይ መድረስ ሀገራዊ ምክክር መኖር አለበት ብዬ ነው የማምነው በዚህ ላይ ድርጅቱን እየሰራን ነው ከሌሎች ኮንሰርንት ከሆኑ ኢትዮጵያን ጋር ያንን ብሔራዊ ውይይት ተደርጎ ወደ አንድ ሰጥቶ ወደ መቀበል ና ወደ አንድ የሚያግባባ ነገር የሚያመጣ ውይይት ያስፈልጋል። ለዛ እየሰራን ነው። ነው የሚሉት ምን ደረሳችሁ? ሁኔታውን ማመቻቸት ነው እንጂ ናሽናል ዳያሎግ ወይም አገራጉ እንጂ ግግት አይጀመርንም። ሁኔታውን ስናመቻች ኮሮና መታች ስብሰባ ማድረግ አጣትም። ከዛ በኋላ በቨርቹዋል ስብሰባ በዙ ማድረግ ጀመር። አሁን ደግሞ ሌላ ችግር ተፈጠረ። ስለዚህ ግን ዝግጅቱን ጨርሰናል። ባለድርሻ አካሎችን ሰብስበን የተደረጉ ጥናቶች አሉ እነዚህ የተደረጉ ጥናቶች እናቅርበን ወደ ናሽናል ዳያሎግ እንዴት እንገባበታለን በሚለው ላይ አንድ ውሳኔ ላይ ይደረሳል ብዬ ቀጥላል። የአማራና የኦሮሞ የፖለቲካ ድርጅቶች እንዲወያዩ ለማድረግ ሰሩ እንደሆነ ገልጸውል ነበር በመግቢያችን ላይ እና ይህ ሁኔታ የሚያስተካክለው ነገር እውቅና ከተሰጣጡ አንዱ ለሌላ ከስርጠት ምንም ችግር የሆነው ጎረቤት ነን። ሁሉ ሬትነውያስተዳለው አንተንም ማስተዳደራለሁ የሚል ጎረቤት ከመጣ አስቸጋሪ ነው የሚሆነው። ይሄ ሁለቱ ሕዝብ እና በአጠቃላይ የኢትዮጵያ ሕዝቦች ጨዋ ሕዝቦች ሪዳሪ ናቸው እና ሚኒታን ያውቃሉ ያ አብረው ለመኖር እንደሚችሉ ምንም ጥርጣሬ የለኝም። ችግሩ ያለው ልሂቃኑ ጋ ነው። ለዚህ ነው የፖለቲካ ድርጅቶችን እያወያየን ያለ ነው። ዞሮ ዞሮ የአማራ ኦሮሞ ምክርም ወደ አገራዊ ሸንጎ ወደ ሀገራዊ ምክክር ይመጣል ብለን እናምናለን። በዚህ ለምተዋል። ሌላ የሚነሳው ደግሞ በዲያስፖራ ማህበረሰብ አባላት አሁን ተደጋግሞ የሚነሳው የኦሮሞ ህዝብ ትግል ግቡን አልመታም፣ ጠቅላይ ሚኒስትር አብይ አህመድ ከስልጣን መውረድ አለባቸው፣ እሳቸው ኦሮሞም አይደሉም የሚል ነገር ደጋግሞ ይነሳል። እርሶ የኦሮሞ ትግል ግቡን አልመታም፣ የሚፈለግበት ደረጃ ላይ አልደረሰም የሚል እምነት አሉት? ኦሮሞ ከድህነት ሊላቀቅ ነው ግብ መታም ብዬ ነው የሚቀበለው እና ገና ከድህነት ሳልወጣ ትግሉ ሁሉ ግድ መጥቷል ማለት ትክክል አይሆንም። ዳያስፖራ ጋር የሚካሄደው ፖለቲካ ከማንኛውም የትኛውም ህዝብ ዳያስፖራ አይለዩም። ኢሞሽናል ነው። ከሀገሩ ከህብረተሰቡ ተለይቶ ስለሚኖር ይፈነዳል። እና መብትን አላቸው ኃላፊነት ደግሞ የለም። ስለዚህ ፈለጉትን እንዲያነሱ ይችላሉ። ኢትዮጵያ ውስጥ ላሉ ወጣቶች የእርሶን ልምድ መሰረት አድርገው የሚሉት ይኖሩታል? በጣም አስቸጋሪ ሽግግር እየተሞከረ ነው። እዚህ ሀገር የተጠራቀሙ ችግሮች አሉ። ባለፉት ሀያ ሰባት አመት ደግሞ የተጨመሩ ችግሮች አሉ። እዚህ በተጨማሪ ኢህአደግ ስልጣን ሲቆጣጠር ሀምሳ ሚሊዮን የነበረው ኢትዮጵያዊ አሁን መቶ አስር ሚሊዮን ደርሷል። አብዛኛው ወጣት ስራ አጥ። እነዚህም ሁሉ ችግሮች ፈጠን ወደ ዲሞክራሲ ስርአት ለመሸጋገር ትዕግስት ጠይቃል መቻቻል ይጠይቃል። እና እንደ አንድ ሽማግሌ ለወጣቱ አትቸኩል፣ ረጋ ብለ ሁኔታውን አይተ ተንቀሳቀስ ነው ምለው። አመሰግናለ። እግዚአብሔር ስጥልኝ። መልካም ጊዜ። በሌላ በኩል በኒውዮርክ አዮና ኮሌጅ የማህበራዊ ሳይንስ መምህር ና በኢትዮጵያ ፖለቲካዊ ጉዳዮች ላይ አስተያየት በመስጠት የሚታወቁት ረዳት ፕሮፌሰር ዶክተር ደረሰ ጌታቸው በተመሳሳይ ወቅታዊ ጉዳይ ላይ አስተያየታቸውን እንዲያካፍሉን ጠይቀ ናቸዋል በመጀመሪያ በመላው ኢትዮጵያ በተለይ በኦሮሚያ ክልል በባሌ፣ በአርሲ፣ በሐረርጌ እንዲሁም በተለያዩ የአገሪቱ ክፍል ውስጥ በዚህ በአርቲስት አጫሉ ሞት ምክንያት በተነሳው ብጥብጥና ሀዘን ምክንያት ህይወታቸውን ላጡ ኢትዮጵያውያን እንዲሁም ለአርቲስት አጫሉ ቤተሰብ እንደው ያለኝን ሀዘን እና እግዚአብሔር ያጽናችሁ መልዕክት ታስተላልፊልኝ። በዚህ ጉዳይ ላይ የተነሳው ትልቅ እልቂት የሚያስተምረን ብዙ ነገር አለ። ግን ዋናው መንስኤው እንግዲህ ማንነትን ፖለቲካ ወይ የብሔረሰብን ፖለቲካ ከሀገራዊ ማንነት ጋር እንዴት አስታርቀ ነው እንሂድ የሚል ጥያቄ ነው ያለው። ለምሳሌ በአርቲስት አጫሉ ግድያ ምክንያት የተቆጡ ሰዎች ለምንድን ነው ኦሮሞ ያልሆኑ ሰዎችን አማራ፣ ጉራጌ፣ ወላይታ የሆኑ ሰዎችን መርጠው መግደል መርጠው ንብረታቸውን ማቃጠል ውስጥ የገቡት ክርስቲያን የሆኑ ኦሮሞዎችን ማጥቃት ውስጥ የገቡት ስንል የተባለው ነገር ምንድን ነው? ሀጫሉን የገደሉት አህዳውያን ናቸው ነፍጠኞች ናቸው ተብሎ በአንድ ሰው ላይ የደረሰ ጥቃት በሌላ ግለሰብ እንደደረሰ ሳይሆን በሌላ ብሔረሰብ እንደደረሰ ነው የተደረገው። የብሔር ፖለቲካ ትልቁ አደጋ ምንድን ነው? አንዱን ብሔረሰብ እንደጠላት፣ ሌላኛውን ብሔረሰብ እንደ አዳኝ አድርጎ ማየቱ። በእንዲህ አይነት ማህበረሰብ ውስጥ በግለሰቦች መሀል የሚነሳው ጠብ ሁሉ የብሔረሰብ ጠብ የመሆን ስጋትና አደጋ አለው እና ትልቁ ማድረግ የሚገባን ነገር ሲሆን ቁልፍ የሚሆነው ነገር እስከየት ድረስ ነው የብሄር ማንነት፣ እና የብሔር ጥያቄ ኢትዮጵያ ማስተናገድ የምትችለው ብለን መወያየትና መነጋገር ይገባናል። ሲሆ ተር ደረሰ እንግዲህ በየጊዜው እንዲህ ያሉ ጥያቄዎች ሲነሱ በምሁራንም፣ በፖለቲካ መሪዎችም፣ በፖለቲካ ሰዎችም የሚሰነዘሩት አስተያየቶች እንዲህ እንዳሁኑ ውይይት መደረግ አለበት፣ ውይይት ያስፈልጋል የሚል ነው። ግን ደግሞ በየጊዜው ቦታውንና መልኩን እየቀየረ ችግሩ መከሰቱ አልቀረምና ማን ነው ይህንን ውይይት መጀመር ያለበት? የቱስ ጋር ነው የሚጀመረው? ይሄን ሊፈታ የሚችለው ነገር የሀገሪቱ ሕገ መንግስት ነው። ሕገ መንግስቱ መለወጥ አለበት ብዬ አምናለሁ። ሲሆን መለወጥ አለበት ስል በሕገ መንግስቱ ውስጥ ያሉት ነገሮች በሙሉ ተነቃቅለው ይጥፉ ሳይሆን መደረግ ያለባቸው ነገሮች አሉ ለምሳሌ ህገ መንግስቱ ወይም የክልልነት ስልጣን ለኢትዮጵያ ብሔር ብሔረሰቦችና ህዝቦች ይሰጣል ይላል። ብሔር ማን ነው? ብሔረሰብ ማን ነው? ህዝብ ማን ነው? የብሔር መብት ከብሔረሰብ መብት ይለያሉ ነው? ይህን ጥያቄ መመለስ አለብን። አሁን ባለው ሁኔታ ከሄደ ለምሳሌ በደቡብ ክልል ውስጥ ከአምሳ በላይ ብሔረሰቦች አሉ። ለሁሉም ክልሎች ለሁሉም ብሔረሰቦች ክልል ነው የምንፈጥረው? አንዱ ጥያቄ ይሄ ነው። ሁለተኛ እያንዳንዱ ብሔረሰብ ውስጥ ያሉ የሌላ ብሔረሰብ ሰዎች ያላቸው መብት ምንድን አገራቸው ነው ተብሎ ከአንድ ኦሮሞ እኩል ሌሎች ኦሮሞ ያልሆኑ ሰዎች ኦሮሚያ ውስጥ መብት አላቸው ወይስ፣ እንደ ባዕዳ እንደ ሁለተኛ ዜጋ እየታዩ ንብረት ማፍራት የማይችሉበት ያፈሩትም ንብረት የሚቃጠልበት የፖለቲካ መብታቸውን ኤክሰርሳይዝ የማያረጉበት ማለት የማይመረጡበት ወይም የማይመርጡበት አይነት በአንድ ሀገር ውስጥ የተለያየ ዜጋ የሚፈጠር ስርዓት ነው ወይ ይዘን የምንሄደው፣ በብሄር ፖለቲካ ምክንያት። ሶስተኛ ነገር ደግሞ ሲሆን፣ አሁን ባለው ሁኔታ ህገ መንግስት ማሻሻል አይቻልም። ምክንያቱም ህገ መንግስቱን ለማሻሻል የሚችል ህዝብ የመረጠው ፓርላማ ወይም የህግ መወሰኛ ምክር ቤት የለንም። ለዚህ ነው ይሄ ምርጫ ከፊታችን ያለው ምርጫ ወሳኝ ነበር። ህገ መንግስቱን በተመለከተ የብሄር ፖለቲካም በተመለከተ የሚነሱ ጥያቄዎችን አድሬስ ለማድረግ በሚቀጥለው ምርጫ የሚመጡ የህዝብ ተወካዮች ይፈቱታል የሚል ሂሳብ ነበር፣ ስሌት ነበር። በዚህ በሽታ ምክንያት ተራዘመ፣ መንግስትም ስልጣኑ ተራዘመ። አሁን ያለነው እንግዲህ በዚህ ክፍተት ጊዜ ውስጥ ነው፣ በተራዘመ ጊዜ ውስጥ ነው። እኔ ተስፋም አደርገው ምንድን ነው ሲሆን ይሄ የሚቀጥለው ምርጫ ሰላማዊና ዲሞክራሲያዊ አድርገን የህዝብ ተወካዮች ከተመረጡ ከዛ በኋላ ይሄ የብሔረሰብና የማንነት ፖለቲካ ለግጭት ለእርስ በርስ እልቂት አሁን ደግሞ እንደምናየው ሃይማኖትንም ወደ ጨመረ አደጋ እየወሰደን ሃይማኖትን ና ብሔረሰብ ማንነትን እንዴት አድርገን ነው ገደብ ልናደርጋቸው የሚገባ የሚለው ውይይት ያኔ ማድረግ ይገባል። እስከዛ ድረስ እንዴት ነው የምንቀጥለው ብለሽ ከጠየቅሽኝ እኔ አንድ ነገር አምናል ኢትዮጵያ ውስጥ ፖለቲከኛ ነኝ የሚል ሰው በሙሉ ህዝብን ከህዝብ ብሔረሰብን ከብሔረሰብ ጋር የሚያጋጭ እና የዜጎችን ደህንነትና ሰላም አደጋ ላይ የሚጥል ከሆነ በህግ ተጠያቂ መሆን አለበት። የትኛውን ፖለቲከኛ ስልክ እየደወለ ወጣቶችን ተነሱ፣ ከተማ አቃጥሉ፣ መደብር አውድሙ፣ ሰዎችን ግደሉ እያለ ፊሽካ እየነፋ ህዝብን የሚያስጨርስ ከሆነ ፖለቲከኛ ሳይሆን ያ ሰውዬ በህግ የሚጠየቅ በሰው ልጅ ላይ የሚደረግን ወንጀል የሚሰራ ሰው ነው። እዚያ ሀገር ክራይምስ አገኒስት ሂውማኒቲ ይባላል። ስለዚህ ቫዮለንስን በሀይል ዜጎች ላይ የሚደረግን ጥቃት በሙሉ መቃወም አለባቸው። ኢትዮጵያ ህምረት ሌሎች ይሄ ለመንግስት ባለስልጣን ብቻ አይደለም የሚሰራው ለፖለቲከኞቹም ሊሰራ ይገባል። ባይነ ጊዜው ዶክተር ደረሰ ጌታቸው ለሰጡን አጭር ማብራሪያ በጣም አመሰግናለሁ። እግዚአብሔር ይመስገን። ጽዮንንና እንግዶቿን እናመሰግናለን። በመቀጠል ደግሞ ወደ ቤንሻንጉል ጉምዝ ክልል አሶሳ የሚወስደን ዘገባ ይኖረናል። የቤንሻንጉል ጉምዝ ክልል አሶሳ ዞን ግጭት በመቀስቀስ ተጠርጥረው የታሰሩ 98 ሰዎች የፍርድ ሂደት አንድ ዓመት ከአስር ወር በላይ ተጎትቷል ሲሉ የታሳሪ ቤተሰቦችና ዘመዶች አመለከቱ። የቤንሻንጉል ጉምዝ ጠቅላይ ፍርድ ቤት ፕሬዚደንት ኮሮና ቫይረስ በኢትዮጵያ መከሰቱ የፍትህ አሰጣጥ ሂደቱ ላይ እንቅፋት ሆኖብናል ብለዋል። የኢትዮጵያ ጠቅላይ አቃቤ ሕግ ጽህፈት ቤት የተቀናጀና ድንበር ተሻጋሪ ወንጀል ምርመራ በክልሉ ግጭት በመቀስቀስ ሕይወት በማጥፋትና ንብረት በማውደም ተጠርጥረው የተከሰሱ ግለሰቦች ቁጥር ከተጠቀሰውን በላይ መሆኑን ጠቅሰው የምርመራው ሂደት ከተከሳሾቹ ብዛት አንጻር ጊዜ ወሳጅ በመሆኑ ነው የዘገየው ሲሉ ተናግረዋል። የኮሮና ቫይረስ ተጋላጭነትን በመቀነስ የክስ ሂደቱን ለመቀጠል መታሰቡንም አክለው አመልክተዋል። ናኮር መልካ ተጨማሪ ይዟል። በቤኒሻንጉልጉሙዝ አሶሳ ዞን ኦዳ ወረዳ ዳለቲ ከተማ ተፈጥሮ የነበረውን ግጭት ተከትሎ አቶ ምላኩ ቀጀላ ባለፈው ዓመት 2011 ዓ.ም መስከረም ወር በመንግስት ጸጥታ ኃይሎች መያዛቸውን ለደህንነት የሰጋለው ስሜ እንዳይጠቀስ በማለት የጠየቁ ወንድማቸው ይገልጻሉ። እርሳቸው እንደሚሉት ወንድማቸውና በቁጥር አምሳ የሚሆኑ ሌሎች የኦሮሞ ተወላጆች ከኦዳ ወረዳ ውስጥ ተይዘው ወደ አሶሳ ማረሚያ ቤት ተወስደው ታስረዋል። በዳለቲ ከተማ የሚኖሩት አብዛኛዎቹ የኦሮሞ ተወላጆች ያለምንም ፍትህ ለረዥም ጊዜ ታስረው ይገኛሉ። ከታሰሩ ወዲህ ምርመራ ይካሄዳል። ነገር ግን ውሳኔ አልተሰጠም። ምስክር አልተሟላም ቀጠሮ እያሉ በወርሃ መስከረም 2011 ዓ ም የታሰሩት እስከ ዛሬ ነፃ ናችሁ ወይም ወንጀለኛ ናችሁ ሳይባሉ በእስር ቤት ውስጥ ይገኛሉ። ቤተሰቦቻቸው ችግር ውስጥ ወድቀዋል። ታሳሪዎቹም ቢሆኑ የደም ብዛት፣ ስኳር በሽታ በሌሎችም በሽታዎች ተይዘው ችግር ላይ ወድቀዋል። ከቤኒሻንጉል ጉሙዝ ኦዳ ውስጥ ከታሰሩ ሰዎች ውጭ ከካማሽ ዞን እና ሌሎችን ቦታዎች 98 ሰዎች በአሶሳ ማረሚያ ቤት እና በካማሽ ውስጥ ያለ ፍርድ ውሳኔ ታስረው ይገኛሉ ብለዋል። የኮሮና ቫይረስ ወረርሽኝ ከተከሰተ አምስት ወራት ቢሆንም ተይዘው የታሰሩ አሉ ይላሉ። ሌላው ከታሳሪዎች መካከል የሁለቱ የቅርብ ዘመን ነኝ የሚሉት አቶ ተይራ በቀለ ሊደረግ ይገባል ያሉትንም ገልጸዋል። ያጠፋ አካል ለምን ታሰር የሚል ቅሬታ አይለኝም። ነገር ግን ገለልተኛ የሆነ አካል ጉዳዩን መርምሮ ጥፋተኛ የሆነውን ሕጉ እንደሚፈቅደው ቢቀጣ የተሻለ ይሆናል። በእስር ቤት ውስጥ የሚገኙ የኦሮሞም ሆኑ የቤኒሻንጉል ጉሙዝ ተወላጆች ያለ አግባብ መታሰር የለባቸውም። የመንግስት ተቋም ይህንን ጉዳይ ሊመለከተው ይገባል የሚል ሀሳብ አለኝ። የቤኒሻንጉል ጉሙዝ ክልል ጠቅላይ ፍርድ ቤት ፕሬዚዳንት አቶ አብዲስ ሐዋሴ ቅሬታው ትክክል እንደሆነ በስልክ ገልጸዋል። ያለ ፍትህ እንዲህ ላለ ረዥም ጊዜ ሰዎቹን ማሰር ተገቢ አይደለም ያሉት የጠቅላይ ፍርድ ቤቱ ፕሬዚዳንት ምክንያቱንም አስረድተዋል። እሱማ ትክክል አይደለም። አሁን ለምሳሌ በእኛ ቢፒአር ስታንደርድ እኮ አንድ ሰው ጉዳዩን ፍርድ ቤት ደርሶ ውሳኔ ሚኒሚም ስታንደርድ አሁን ሁለት ወር ነው። ከዛ በላይም ሊቆዩበት ሂደቶች አለ። አሁን ከማሽ ባለው ደሳ የሚባል ቀበሌ አለ። ባለው ጅግና ሶስት አመት ኦልሬዲ ጨርሶ ሰው ማለት ይችላል። ምን ያህል ሰዎች ናቸው? አሁን ወደ ሰዎች አካባቢ ሊሆን ይችላል። መርግባ አይደለም እነሱም ወደዚህ አሁን አቶ አማረ ነው ያሉ እንደ ምክንያት ሲወስዱ የነበሩ ያው ተዘዋዋሪ ችሎት ነበረ ጉዳዩን ሲከታተል የነበረው እና ከፌደራል ተዘዋዋሪ ችሎት መቶ ሲከታተሉ ነበሩ ነ እስካሁን ግን ምንም ውሳኔ አላገኙም። ሌሎች ማስረጃ ተሰምቶ ለመከላከያ የተቀጠሩ መዝገቦችም እንደነበረው ነው። እነሱን ከሚሰጡን መረጃ እየተገነዘብኩት። አሁን ደግሞ በተጨማሪ ኮሮና መጣ። ቪዲዮ ኮንፈረንስ ይስተካከል ብሎ አሁን ሰሞኑን ቪዲዮ ኮንፈረንስ ገጠመን አለ፣ እዛ ማረሚያ ቤት በዛም ጉዳዩን እየተከታተሉ እንዳልሆነ ነው ያለኝ። መራጀ ከቅሬታ አቅራቢዎቹ መካከል ታስረው ያለ ፍትህ እየተንገላቱ የሚገኙት የቤንሻንጉል ጉሙዝ ውስጥ ተወላጆችም ይገኙበታል ብለዋል። አይ ብዙ ሰው ነው እሱም አሁን ለምሳሌ የባለሁን ሶስት ሰት ምናምን ያልኳቸው እሷን፣ ሁሉም የጉሙዝ ብሔረሰቦች ናቸው። ዳላቲጋ እያሉ ደግሞ የዳርታም የኦሮሞም አሉ። የፌዴራል ጠቅላይ አቃቤ ሕግ የተቀናጀና ድንበር ተሻጋሪ ወንጀል ምርመራ ዳይሬክቶሬት ዳይሬክተር አቶ ፈቃዱ ጸጋ በቤኒሻንጉል ጉሙዝ ክልል ስለተነሳው ቅሬታ በተመለከተ እንዲህ ይላሉ ባልክልኝ ሀያ አንድ ሰዎች ጋር በተገናኘ እነ ዳዊት አብዲሳ በሚል መቶ ሰላሳ ሁለት ሰዎች ላይ ክስ መስርተናል። እኛ የተለያዩ ክሶች ናቸው። ዋነኛው ባክስ ግጭት በማድረግ የተከሰሱ ሰዎች ናቸው። በወንጀል ህጉ ሁለት መቶ አርባ ስር ናቸው ሲከሰሱት፣ ከዛ በኋላ ግን እንደየተሳትፏቸው ደግሞ እንግዲህ እያይፈጸሙ ንብረት ያቃጠሩ፣ ንብረት ያወደቡ ደግሞ ተደራራቢ ክሶች ቀርቦባቸዋል። መቶ ሰላሳ ሁለት ሰዎች ላይ ምስክርነት ማሰማት ሂደቱ ረዥም ነው። የተከሳሾቹንም ቃል መቀበል ራሱ ረዥም ነው። በፍርድ ቤትም ምርመራ ላይ ማለት ነው። ስለዚህ በእኛ በኩል በኩል መርመራ በአጭር ጊዜ ያጠናቀን ክስ መስረተናል ፍርድ ቤት ፌደራል ከፍተኛ ፍርድ ቤት ተዘዋዋሪ ችሎት ነው ጉዳያቸውን የሚመለከቱ አሶሳ ላይ ይህ ተዘዋዋሪ ችሎት አሶሳ መተከል ጋምቤላ ያሉ ጉዳዮች ይታያሉ ስለዚህ የአንድ መዝገብ ጉዳይ አይደለም የሚታየ ሁለት ሰዎች ያነሳሁት አሁን የአንድ መዝገብ እኛ በዛ ብቻ በዚህ ችሎት ላይ ወደ ሀያ መዝገቦች አሉ ሚኒመም በአንድ መዝገብ ላይ ያለን ተከሳሽ አስር ነው እስከ ሁለት መቶ አስር ተከሳሾች ያሉበት መዝገብ አለ ስለዚህ ፍርድ ቤቶቹ ቅደም ተከተል ሰጥቶ መዝገቡ እንደተከፈተበት ጊዜ ምስክሮችን እያሰሙ ነው ያሉት እና በእነዚህ ሰዎች ላይ የአቃቤ ሕግ ምስክሮች በሙሉ ሰምተን ጨርሰናል። ገና ኮቪድ ከመከሰቱ በፊት በሀገራችን ላይ ማለት ነው። አልተወሰንበትም አልተፈረደብንም የሚለው ቅሬታ አቀራረቡ ራሱ ልክ አይደለም። ያው ኦፍኮርስ ሕግን ካለማወቅ ሊሆን ይችላል። ሕግ የራሱ ሂደት ያለው እንደሆነ ፍርድ ሂደት አለው። ዝም ብሎ ጥፋተኛ ነው የምትለው አይደለም። ሰውየው መከላከል መብት አለው። ማስረጃ መቅረብ አለበት። ማስረጃ ስታቀርብ ምስክሮች በአንድ ጊዜ ላይሟላ ይችላል። ከተለያየ ቦታ ነው ምስክር ምንሰበስ የተፈናቀሉ ሰዎች እንደምናሰባስበው ባይዘ በዚህ ምስክርነትና ነቅለ የወንጀሉ ተጎጂ የነበሩ ሰዎች ናቸው። ከዚህም ከዚያ የሚያጡት እና ማሰባሰቡ የራሱ ሂደት ይፈጃል የሚለው ለማሳ ኮሮና ቫይረስ በኢትዮጵያ እየተስፋፋ በመምጣቱ ፍርድ ቤቶች ዝግ እንዲቆዩ መደረጉን አስታውሰዋል ዳይሬክተሩ። አሁን ግን የወረርሽኙን ተጋላጭነት መቀነስን ታሳቢ ባደረገ ሁኔታ የግለሰቦቹን የክስ ሂደት ለመቀጠል መታሰቡን አቶ ፈቃዱ ተናግረዋል።

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የአሸባሪዎችን የገንዘብ ምንጭና ድጋፍ በሚከታተለው ወይም ቲኤፍቲሲ እየተባለ በሚታወቀው ማዕከል አማካኝነት ዩናይትድ ስቴትስና የባህረሰላጤዎቹ አገሮች በመካከለኛው ምስራቅና በመላው ዓለም የሚገኙትን የአሸባሪ ድርጅቶችን የገንዘብ ምንጭ ለማድረቅ በጋራ ይሰራሉ ይላል የዕለቱ ርዕሰ አንቀጽ ጽሁፉን ሲጀምር በመቀጠልም ሰባቱ አገሮች ማለትም ሳውዲ አረቢያ፣ ባህሬን፣ ኩዌት፣ ኦማን፣ ኳታር፣ ዩናይትድ አረብ ኤሚሬትና እንዲሁም የ ዩናይትድ ስቴትስ መሆናቸውን ይገልጽና እነዚህ በአባል አገሮቻቸው ላይ የሽብር ጥቃት ለመፈጸምና ብሔራዊ ደህንነታቸውን አደጋ ላይ ለመጣል የሚያስቡ ሽብርተኞችን የገንዘብ ምንጭ ለማወቅ መረጃ ይለዋወጣሉ ይላል ርዕሰ አንቀጹ። ማዕከሉ ወይም ቲኤፍቲሲ ከተቋቋመበት ከ2017 ጀምሮ በአለም ዙሪያ በሚገኙ ከ60 በላይ በሚሆኑ ሽብርተኞችና ደጋፊ ተቋሞቻቸው ላይ አምስት ጊዜ የጋራ መግለጫዎችን ማውጣቱን የገለጸውር ርዕሰ አንቀጽ መግለጫዎቹ እንደ አይሲስ፣ አልኬዳ፣ የኢራን እስላማዊ አብዮት የክብር ዘብ፣ የሊባኖሱ ሄዝቦላ እና ታሊባን በመሳሰሉት በአለም ዙሪያ በስፋት የተሰማሩ ቡድኖች የሚመለከቱ መሆናቸውንም ያትታል። በጣም ቅርብ በሆነ ጊዜ የአሸባሪዎችን የገንዘብ ምንጭና ድጋፍ የሚከታተለው ማዕከል ወይም ቲኤፍቲሲ ከአይሲስ ጋር ግንኙነት ያላቸውን ስድስት ግለሰቦችና ተባባሪ ተቋሞቻቸውን ኢላማ በማድረግ አይሲስ በዓለም አቀፍ ደረጃ የሚያደርገውን እንቅስቃሴ የገንዘብ ምንጭ በማሳጣት እንዲገታ ያደረገ መሆኑንም ርዕስ አንቀጹ ያስረዳል። የገንዘብ እንቅስቃሴያቸው እንዲገታ ከተደረጉ ድርጅቶች መካከል መሰረታቸውን በሶሪያ ያደረጉ ሶስት የገንዘብ አስተላላፊ ድርጅቶች መሆናቸውን የገለጸው ርዕስ አንቀጽ ድርጅቶቹ አልሀራም የገንዘብ ልውውጥ፣ ታውስል ድርጅት፣ አልካሊድ የገንዘብ ልውውጥና የአይሲስ የገንዘብ ማስተላለፊያው አስተባባሪ አብዱልራህማን አሊ ሁሴን እንዲሁም መሰረቱን በአፍጋኒስታን ያደረገው የነጃት ማህበረ ረድኤት ዲሬክተር የሆነው ሰያድ አቢይ አህመድ ካን የሚመለከቱ ነበሩ ሲል ይዘረዝራል። እነዚህ ድርጅቶችና ግለሰቦች ቀደም ሲል በአሜሪካ በቁጥር 13224 የአፈጻጸም ትእዛዝ ማዘዣ የወጣባቸው እንደነበሩም ጽሁፉ ያስረዳል። ርዕስ አንቀጹ አያይዞም የእነዚህን ግለሰቦችና ድርጅቶች ንብረት የሆኑና በዩናይትድ ስቴትስ ሆነ በዩናይትድ ስቴትስ ዜጎች ቁጥጥር ስር ያሉት በሙሉ መታገድ ወይም ለውጭ ንብረት ይዞታ ቁጥጥር ጽፈት ቤት ሪፖርት ወይም የአሸባሪዎችን የገንዘብ ምንጭና ድጋፍ ለሚከታተለው ማዕከል ቲኤፍቲሲ ሪፖርት መደረግ ይኖርባቸዋል ሲል ያስጠነቅቃል። አያይዞም የውጭ ንብረት ይዞታ ቁጥጥር ጽህፈት ቤት በአጠቃላይ በዩናይትድ ስቴትስ ዜጎችም ሆነ በአገሪቱ በሚደረጉ ማንኛውም የውስጥ ግብይቶችን ጨምሮ እገዳው በተጣለባቸው ግለሰቦች ጋር ግንኙነትም ሆነ እንቅስቃሴ ማድረግ አይፈቀድም ብሏል። ርዕሰ አንቀጹ የዩናይትድ ስቴትስ ግምጃ ቤት ሹም የሆኑት ስቲቭን ሞንቺን ቲኤፍቲሲ በዓለም ዙሪያ ያሉ ሽብርተኞችን የገንዘብ ምንጭና ድጋፍ ለማድረቅ በተጠናከረ መንገድ የሚያደርገውን ጥረት ገልጸዋል። ያለው ርዕስ አንቀጹ ማዕከሉ የዩናይትድ ስቴትስንና የባለሰላጤዎቹን አባል አገራት ሽብርተኞቹ የደቀኑትን የጋራ አደጋ በጋራ ለመጋፈጥና የአሸባሪዎቹን የገንዘብ ምንጭና ድጋፍ መረባቸውን ለመበጣጠስ የሚረዳ ዘላቂ አቅም እንዲፈጠር ረድተዋል በማለት አስረድቷል። በመጨረሻም የአሜሪካ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ቲኤፍቲሲን አስመልክቶ በሰጡት መግለጫ ይህ ለአሸባሪዎቹ ድርጅቶችና ግለሰቦች የገንዘብም ሆነ ቁሳዊ ድጋፍ ለሚሰጡ የንግድ ተቋማትና ግለሰቦች በተጨማሪ ማስጠንቀቂያ ሆኖ ያገለግላል ብለዋል ሲል ርዕስ አንቀጹ ጽሑፉን ይደመድማል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት በየቀኑ የሚተላለፈው ፕሮግራማችን የዛሬው ዜና ያበቃ። በዋና አዘጋጇ በትዝታ በላቸውና በተቀሩትም ባልደረቦቻችን ስም ከፕሮዲውሰሯ ከብርሃን ኃይሉ ጋር በዚሁ እንሰናበታለን። ያስተናገድኳችሁ ቆንጅ ይታየ ነኝ። የትግርኛ ስርጭት ቀጥሎ ይቀርባል። በእኛ በኩል ነገ በሶስት ሰዓት እስከምንገናኝ በደህና ደሩ።